በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ትናንት አንድ በጉልበት ሥራ የሚተዳደር ወጣት ሲገደል፣ ዛሬ ደግሞ የአእምሮ ጤና እክል ያለበት ወጣት ተገድሏል ይላሉ የአይን እማኞች። ትናንትናና ዛሬ በከተማዋ በከፍተኛ የጦር መሳሪያ ድምፅ ስትታመስ መቆይቷን ነዋሪዎች ይናገራሉ። የአካባቢው ኮማንድ ፖስት በበኩሉ የመከላከያ ሰራዊት ማንንም አልገደለም ብሏል። ናኮር መልካ ከነቀምቴ ዝርዝሩን ይዟል። ዛሬ በጊምቢ ከተማ የመከላከያ ሰራዊት በከፈተ ተኩስ የሁለት ሰው ህይወት ማለፉን በአካባቢ የነበሩ የዓይን እማኞች ለዝ የተናገሩ። ከረፋዱ ስድስት ሰዓት አካባቢ ልዩ ቦታው ደባ ባንክ የሚባል ቦታ ላይ የአእምሮ ጤና ችግር ያለበትን ግለሰብ በመከላከያ ኃይል በተተኮሰ መሳሪያ መሞቱን በአካባቢው የነበሩ ግለሰቦች ተናግረዋል። ይህ ግለሰብ ጌታቸው እንደሚባልም ነግረውኛል። በዚሁ ስፍራ ላይ የነበረ ሌላም ግለሰብ መኩሰሉን ገልጸዋል። መከላከያ ሰራዊቱ ብዙ ወጣቶችን እንደያዘና ከተማ ውስጥ ማንም እንዳይቀሳቀስ ማድረጉንም እንዲሁ ገልጸውልኛል። ትናንት ረፋቱ አምስት ሰዓት ገደማ በከተማው በተከፈተው ተኩስ ነው የቀን ስራ የሚሰራው ወጣት በጥይት የተመታው ይላል። ስሙ እንዳይጠቀስ የተናገረ ግለሰብ ሁሴን አህመድ የሚባል ወጣት ህይወቱ አልፏል። ዕድሜው ከሀያ ሶስት እስከ ሀያ አምስት ቢሆን ነው። የሟችን ታላቅ እህት ብርቅዬ አህመድ አናግሬ ነበር። ሁሴን አህመድ ታናሽ ወንድሜ ነው። ሀያ ሶስት አመቱ ነው። ወንድሜ እንደ መከልብ አደረጉት። አገሩ ሰላም ነበር እና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። ብዙ ሰዎች የመሳሪያ ድምፅ ሲሰሙ ደንግጠው ሲሮጡ ነበር። በከተማው ከረፋዱ አምስት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት የሚተከሰው ከባድ መሳሪያ ሳያባራ መቆየቱን ሌላ ስሙ እንዲጠቀስ ያልፈለገ ግለሰብ ነግሮናል። የሁለት ሰዎች ህንፃም በዚህ መሳሪያ ተደብቧል ብሏል። አሉ መከናም ላለ ድዋ አፍሪ ተች ባሪ ቦጆ ዶተላለ ኩዳ አፍሪ ኦልታል ሞራ ዜሮ አራት ቀበሌ በመሄድ አስራ አራት የሚሆኑ ወጣቶችን ይዘው ልብሳቸውን አስወልቀው በዱላ ሲደበድቧቸው ነበር። ወጣቶቹ አሁንም እዛው ናቸው፣ አልተለቀቁም በከተማው ብዙ የመከላከያ ሰራዊት የያዙ ተሽከርካሪዎች እየተንቀሳቀሱ ነው ያለው ይህ ግለሰብ፣ ትናንት ውጥባቸው ትንሽ የማይባል ወጣቶች በመከላከያ ሰራዊቱ መወሰዳቸውንም ገልጿል። ባገኘሁት መረጃ በከተማው ተኩስ አለ። ሰዎች እንደሚሉት ተኩሱን የከፈተው መከላከያው ኃይል ነው። የአንድ ሰው ህይወትም አልፏል። ለምን ወደ ተኩስ እንደገቡ ለማጣራት አልቻልኩም። መሳሪያው ከተማ ውስጥ በመተኮሱ የከተማው ነዋሪ ተሸብሯል፣ ስጋትም ገብቶታል። በከተማው አሁንም ቢሆን የተረጋጋ ሁኔታ አለመኖሩንና ነዋሪዎች በስጋት ከቤታቸው ሳይወጡ እንደዋሉ የዓይን እማኞች ተናግረዋል። ጠዋት በፖሊስ መኪና ሰዎች ወደ ስራ እንዲገቡና አገልግሎቶች እንዲጀመሩ ጥረት ቢደረግም ከሰዓት የከፈተ አንዳችም ሰው እንደሌለን ነግረውኛል። ከጊምቢ ከተማ አቅራቢያ በሚገኘው አሮጂ የገጠር ቀበሌ ውስጥ አንድ የስልሳ አምስት አመት አዛውንት በመከላከያ ኃይል ተመቶ የሕክምና ድጋፍ እየተደረገለት መሆኑን የዓይን እማኞች ተናግረዋል። እውነት በአካባቢው ስለሆነ ነገር የሚያውቀው ጉዳይ ካለ ለማጣራት አመራሩን ለማግኘት ያደረኩት ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ ናቶ መልካ ከነቀምቴ ናኮርን በአድማጮቻችን ስም አመሰግናለሁ። ናኮር ትሰማኛለህ? አንድ ሁለት ጥያቄዎች ላቀርብ ፈልጌ ነው። ከመከላከያ ሰራዊት የተተኮሰ መሳሪያ የሰው ህይወት እንዳጠፋ ገልጠህልናል እና ከመከላከያ ሰራዊት ለመተኮሱ ምን ያህል አረጋግጠሃል? ናኮር፣ የአይን ማኞቹ እንደነገሩ መኪናው በከተማው እንቅስቃሴ ሲያደርግ ነበረ። አራት ራንት አንዱ ሙሉ ሰራዊት የያዘ ሌሎቹ ባዶ ገብቶ ነበር። ከዛ ወደ አንሳት ገደማ ሰባት ሌሎች ከተማ ውስጥ ከብስ እያሰሙ ነው የገቡት ወራኖቹ ላይ የተጻፈው የታርጋ ቁጥር የመከላከያ መኪና እንደሆነ ያመለክታል። የአይን ማኞቹም ከኦራሉ የሚተኮስ ተኩስ ነው ወጣቱን የገደለው፣ የሚል መልስ ነው የሰጡኝ። መልካም የታፈሱ ወጣቶችም አሉ ብለኛል። ምን ያህል ናቸው? ስንት ወጣቶች ታፈሱ? ለመሆኑ ዋናው መነሻ ምክንያቱ ምንድን ነው ተባለ። ስለ እሱ ተጨማሪ ነገር ትነግረናለህ? ጥሩ። ዛሬ ከረፋዱ ስድስት ሰዓት ከተማው በተኩስ ሲናወጥ እንደነበረ የአይነማኞች ማኞች ነግረውኛል። የተኩሱ ምክንያት በግልጽ የተገለጸ ባይሆንም ከኮሎኔሉ መረዳት እንደቻልኩም በከተማው የኦነግ እንቅስቃሴ አለ ተብሎ ስለሚታሰብ እነሱን ለመቆጣጠር የተደረገ መሆኑን ነው። ከኮሎኔሉ አነዳደር መረዳት የሞከርኩት በከተማው የሚገኙት ወጣቶች ከተማው እንዳይቆሙ የመከላከያ ሰራዊቱ ጥረት ሲያደርግ ነበረ። ከመንገድ ላይም እያባረራቸው ነበር። በዚህ ምክንያት ምናልባት

ተወስደው ያሉት እነዚህ ወጣቶች ዛሬም እንዳልተለቀቁ ነው። አይን ማኝ መመረዳት መልካም ናኮር ግን ጠዋት ነው እንግዲህ ዛሬ ይሄን ሪፖርት የላክልን። አሁን ደግሞ ከምሽቱ ሶስት ሰዓት አልፏል ኢትዮጵያ ውስጥ እና ግንቢ እንደው በአሁኑ ሰዓት ምን ትመስላለች? ባጭሩ ጭር ብላለች። ማለትም የሰው እንቅስቃሴን አይታይም ማለት ነው። የመከላከያ ሰራዊቱ ግን በብዛት እየተንቀሳቀሰ ነው። ወጣቶቹ ከመንገድ ዞር ብለዋል። ማንም ሰው መንገድ ላይ አይታይም። የንግድን፣ የትራንስፖርትን፣ የሌላ አገልግሎት አይታይም። መንግስት ሰራተኛም ወደ ቢሮ አልገባም ዛሬ። ሆኖም ጠዋት ላይ ወደ ቢሮ እንዲገቡ በፖሊስ መኪና ድምፅ ማጉያ እንቅስቃሴ ሲደረግ ነበረ፣ ጥሪ ሲቀርብ ነበር። ያንን ጥሪ ተከትሎ ግን ከሰዓት ስራ የገባ አንድም ሰው አይታይም፣ አንድም አይነት አገልግሎት አልተጀመረም። ከተማ ውስጥ የሚታዩት እንደመንገድ ኩት ሰራዊት ብቻ ናቸው። በመሳሪያ ተመቶ የሞተው ወጣትን ቤተሰቦች የገበሱት ከአራት ሰዓት ቆይታ በኋላ ማለት ነው ወጣቱ የተገበለው ጠዋት ስድስት ሰዓት ሲሆን የቤተሰቦቹ ደርሰው አስከሬኑን ከዛ ከመንገድ ላይ ያነሱት ወደ አስር ሰዓት ገደማ እንደሆነ ነው የአይን እማኞች የነገሩኝ። በመሳሪያ ተመታ ቆስ ላይ ነበረች ወጣት አለች። ክብር ታምሩ ትባላለች። እሷም ወደ ሆስፒታል ተወስዳ የሕክምና እርዳታ እየተደረገላት መሆኑን ሰምቻለሁ። በአጠቃላይ ቢቢ ከተማ ስጋት የተላበሰ እንደሆነ ነው። እንግዲህ የነገው ሁኔታ ነገ እናወራለን። የዚህ የወጣቱም የቀብር ስነስርዓት ራሱን የቻለ ሂደት ይኖረዋል። ሁኔታዎች ሊለወጡ ይችላሉ እና የጸጥታ ሁኔታ ማለት ነው። እግዚአብሔር ይስጥልኝ ናኮር፣ ነገ ተመልሰን እንመጣለን፣ እንደ ሁኔታው